ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም በተመለከተ የተዘጋጀውን የአዋጅ ረቂቅ አስመልክቶ ውይይት ለማድረግ በሕግና ፍትሕ ጉዳዮችና በከተማ ጉዳዮች ቋሚ ኮሚቴ ተጠርቶ የነበረው የሕዝብ ተወካዮች ምክር ቤት ስብሰባ አባላቱ በሀገሪቱ ቅድሚያ ሊሰጠው የሚገባ አንገብጋቢ ጉዳይ እያለ በዚህ ላይ አንወያይም በማለታቸው ውይይቱ ተቋርጦ ላልተወሰነ ጊዜ መተላለፉን የፓርላማው አባላት ለአሜሪካ ድምፅ ገልጸዋል። ሙሉ ዘገባውን ከዜናዎቹ በኋላ እናቀርባለን። ጤና ይስጥልን እንደምናመሽታችኋል፣ የተከበራችሁ አድማጮቻችን፣ የዛሬ አርብ ታህሳስ 13 2010 ዓ.ም ምሽት አስተናጋጆቻችሁ ቆንጂታዬና ሰለሞን ክፍሌ እንሆናለን። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። አሁን በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ። የደቡብ ሱዳን መንግስትና የሽምቅ ተዋጊዎቹ ቡድን አዲስ የተኩስ አቁም ውል ተፈራርመዋል። ስምምነት የተደረሰው ኢትዮጵያ ውስጥ ሲሆን እንደ ኤሮፓውያን አቆጣጠር በ2015 ዓ ም በከፍተኛ ደረጃ በተካሄደ ስብሰባ የተደረሰውን የሰላም ስምምነት ለማንቀሳቀስ መሆኑ ተገልጿል። ታዛቢዎችና የጉዳዩ ቅርብ ባለቤቶች የዚህ ስምምነት ዘላቂነቱ እንዳሳሰባቸው ታውቋል። ዘላቂ ሆነም አልሆነም ግን ይህ አሁን የተደረሰው የተኩስ አቁም ውል ስራ ላይ የሚውለው በአሁኑ በፈረንጆቹ የገና በዓል ዋዜማ እንደሆነ ተነግሯል። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን እናቀርባለን። የአፍሪካ ሕብረት የሶማሊያ ተልዕኮ አሚሶም የአልሻባብ ታጣቂዎችን ድል ለመምታትና የሀገሪቱን ጸጥታ ኃላፊነት ለሶማሊያ ብሔራዊ ጦር ሰራዊት ለማስረከብ በአስቸኳይ አስተማማኝ የገንዘብ ድጋፍ እንደሚያስፈልገው አስታውቋል። የአሚሶም አዛዥ ፍራንሲስኮ ማዳቬራ ይህን ጥሪ ያቀረቡት ትላንት ናይሮቢ ውስጥ በሰጡት ቃል ነው። በቅርቡ ከስልጣናቸው የተሰናበቱት የዚምባብዌ ፕሬዚደንት ሮበርት ሙጋቤ ከእርሻ መሬቶቻቸው ወይም ከየሁዳዳቸው ካበረሯቸው ነጮቹ ገበሬዎች መካከል የመጀመሪያው ትናንትና ሐሙስ ወደ መሬታቸው ተመልሰዋል። ሮበርት ስማርት ከዋና ከተማዋ ከሀራሬ በስተ ምስራቅ 200 ኪሎ ሜትር ርቀት ላይ ሌስበሪ በሚባል ስፍራ ወዳለው የእርሻ ቦታቸው ሲሄዱ የጦር ሰራዊት አባል የሆነ አጃቢም እንዳገኙን የተገለጠው እሳቸው አጃቢ ጠይቀው ሳይሆን ወታደሩ ባጠገባቸው በመኪና ሲያልፍ እርዳታ ይፈልጉ ይሆን ብሎ ጠይቆ አጅቧቸው እንደሄደ ነው የተነገረው። ሮበርት ስማርት ሲደርሱ በሁዳዱ ላይ ለበርካታ ትውልዶች ይሰሩ የነበሩ የነበሩና እነሱም ከነጩ ገበሬ ጋር አብረው ከመሬቱ ተባረው የነበሩ ጥቁሮቹ ገበሬዎች እያለቀሱ የሞቀ አቀባበል አድርገውላቸዋል ተብሏል። አዲሱ የዚምባብዌ ፕሬዚደንት ኤመርሰን ምናንጋጓ በአንድ ወቅት ባለጸጋ የነበረችውን ሀገር ኢኮኖሚ እንዲያገግም ይረዳል በማለት አንዳንዶቹን የቀደሙትን ፕሬዚደንት ሮበርት ሙጋቤን የመሬት ይዞታ ለውጥ እርምጃዎች እሰርዛለሁ ሲሉ ቃል መግባታቸው የሚዘነጋ አይደለም። ኮንጎ ዲሞክራሲያዊት ሪፑብሊክ ኢቱሪ ክፍለ ሀገር ውስጥ በተለያዩ ማኅበረሰቦች መካከል ካገረሸው ብጥብጥ በመሸሽ በሺዎች የተቆጠረ ሕዝብ እየተሰደደ መሆኑን የተባበሩት መንግሥታት ድርጅት የስደተኞች ኮሚሽን ገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ኢየሩሳሌምን በእስራኤል ዋና ከተማነት በመቀበል እውቅና ሰጥታ ኤምባሲዋን ወደዚያ ለማዛወር የደረሰችበትን አቋም የተባበሩት መንግሥታት ጠቅላላ ጉባኤ በከፍተኛ የድምፅ ብልጫ የተቃውሞ ውሳኔ ያሳልፈውበታል። ጄፍ ከስተር አጭር ዘገባ አዘጋጅቷል። ሰሎሞን ክፍሌ ያቀርበዋል። የትላንቱ የዓለሙ ድርጅት አስቸኳይ ጠቅላላ ጉባኤ በፍልስጤማውያኑ የተጠራው ግብፅ ባቀረበችው ሐሳብ ላይ ድምፅ ይሰጥበት በሚል ነበር። ድምፅ ከመሰጠቱ ጥቂት ጊዜ አስቀድሞ በተባበሩት መንግሥታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ማስጠንቀቂያ ሰጥተው ነበር። ዩናይትድ ስቴትስ እንደ አንድ ሉዓላዊ መንግስት መብቶቿን ለማስከበር በመሞከሯ በዚህ ጠቅላላ ጉባኤ ላይ ተነጥላ ለጥቃት የተጋለጠችበትን ይህን የዛሬውን ቀን ታስታውሳለች። ለዓለሙ ድርጅት ግዙፉን ገንዘብ እንድናዋጣ እንደገና በምንጠየቅበት ጊዜ የሆነውን እናስታውሳል ሌሎች ብዙ ሀገሮች እንደ ቀድሞው ለጥቅማቸው ሲሉ የእኛን እርዳታ በሚሹበት ጊዜ እናስታውሰዋለን። የእስራኤሉ አምባሳደር ዳኒ ዳንንም ውሳኔውን አውግዘው ድጋፍ የሰጡትን ሁሉ የፍልስጤም አሻንጉሊቶች ሲሉ ተችተዋል። 128 አገሮች እርምጃውን ደግፈዋል፣ ዘጠኝ ሲቃወሙት፣ 35 አገሮች ድምፅ ከመስጠት ተቆጥበዋል። በራማላ የፍልስጤም የሰላም ተደራዳሪ ሳይብ ኤረካት በጽህፈት ቤታቸው ሆነው በኒውዮርክ የተካሄደውን የድምፅ አሰጣጥ ሂደት ተከታትለዋል። በዩናይትድ ስቴትስ የተካሄዱትን የማስጠንቀቂያና ማስፈራሪያ ዛቻዎች አውግዘው የተላለፈው ውሳኔ ለሰላሙ ጥረት ድል ነው ብለዋል። ታሪክ ይህን ቀን ለዓለም አቀፉ ሕግ፣ ለሰብአዊ መብቶችና ለፍትሕ ከፍተኛ ድል የተገኘበት አድርጎ ይመዘግበዋል። ዓለም አቀፉ ማኅበረሰብ እስራኤልና ፍልስጤማውያን ጎን ለጎን እኩል ሕልውናቸው የተከበረ ሁለት አገሮች መሥረተው መኖሉ ለወሰደው አቋም የቀን የድል ቀን ነው። በተባበሩት መንግስታት ጠቅላላ ጉባኤ በድምፅ ብልጫ የሚያልፉ ውሳኔዎች ግን እንደ ጸጥታው ምክር ቤት ሕጋዊ አሳሪነት የላቸውም። አፍጋኒስታን ደቡባዊዋ ካንዳሃር ክፍለ ሀገር ውስጥ ዛሬ አርብ ማለዳ አንድ አጥፍቶ ጠፊ ባፈነዳ ቦምብ ቢያንስ ስድስት ፖሊሶች ገደለ ሌሎች አስር ደግሞ ማቅሰሉን የሀገሪቱ ባለስልጣናት ተናግረዋል። አጥፍቶ ጠፊው ፈንጂ ባጨቀበት ወታደራዊ ተሽከርካሪ ማይዋንድ ወረዳ የሚገኝ ፖሊስ ጣቢያ ውስጥ ተንደርድሮ ገብቶ ሲያበቃ ጥቃቱን እንዳደረሰ ነው ባለስልጣናቱ የገለጹት። ታሊባን እኔ ነኝ ይህን ያደረኩ ብሎ ወዲያውኑ ኃላፊነት ወስዷል። የዛሬው ጥቃት የደረሰው ታዲያ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ አስቀድሞ ይፋ ባልሆነ ያልሆነ ጉብኝት አድርገው በአፍጋኒስታን ማለት ነው በአግራም የአየር ኃይል ጦር ሰፈር ላይ ለአሜሪካውያን ወታደሮች ንግግር በማድረግ ካመሰገኑ ከጥቂት ሰዓታት በኋላ መሆኑ ነው። ፕሬዝደንት ትራምፕ በነሐሴ ወር ይፋ ያደረጉት አዲሱ የአፍጋኒስታን ስትራቴጂ ሀገሪቱ ላይ እርምጃ እያስመዘገበ ነው ሲሉም ምክትል ፕሬዝደንቱ ተናግረዋል። ማይክ ፔንስ ቀደም ብለው ከአፍጋኒስታን ፕሬዚደንት አሽራፍ አልጋኒ እና ዋናው የመንግስቱ ስራ አስፈጻሚ አብዱላ አብዱላ ጋር ተገናኝተው ስለ ዩናይትድ ስቴትስ የአፍጋን ስትራቴጂና ስለ ሁለቱ ሀገሮች ትብብር ውይይት አድርገዋል። በመጨረሻም በኢራን የሚደገፉት የየመን ሁቲ አማጽያን በዚህ ሳምንት በሳውዲ አረቢያ ንጉሳዊ ቤተ መንግስት ላይ በተወንጫፊ ሚሳይል ያደረሱትን ጥቃት ዋይት ሃውስ አጥብቆ አውግዟል። ዩናይትድ ስቴትስ ይህ የኋለኛው የሚሳይል ጥቃቱ ኢላማ ያደረገው የሳውዲን ንጉሥ ሳልማን ቢን አብዱልአዚዝን ቤን ሳልማንን መኖሪያ ቤተ መንግሥት መሆኑን አመልክታለች። ትላንት ሐሙስ የዋይት ሃውስ ቃል አቀባይ ሳርሃ ካቢ ሳንደርስ የተባበሩት መንግሥታት ድርጅት ኢራንን የጸጥታ ጥበቃው ምክር ቤት የመንን አስመልክቶ ያስተላለፈውን ውሳኔ በመጣሷ በተጠያቂነት እንዲይዛት አሳስበዋል። ኢራን ሁቲዎቹን ታስታጥቃለች መባሏን እንጂ መርዳቷን አታስተባብልም። ለሰዓቱ ያለን ዜና በዙ ይጠቃልላል። ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች አንድ ሁለቱን ከወዲሁ ብናስተዋውቅ ስልጣኑ በአንድ አናሳ ቡድን እጅ ውስጥ ተጠቃሎ መግባቱ ያሳዝነኛል። እዚያ እውነተኛ ዲሞክራሲን ለማስፈን ታላቅ ዕድል ነበር። በተለይ እንደዚያ ጨቋኝ ከነበረው የመንግሥቱ አገዛዝ በኋላ የተፈጠረው ታላቅ አጋጣሚ ነበር፤ ብዙ ድጋፍም ነበረው። ይሁን እንጂ ሥልጣኑን በወታደራዊ ኃይል የተቆጣጠሩት ሰዎች የወሰኑት ሌላ ሆነ። የምጣኔ ሀብት ሥልጣንም የፖለቲካ ሥልጣንም የማያጋራ የአናሳዎችን አገዛዝ ለማስፈን ወሰኑ። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር የአምባሳደር ሀርማን ኮህንን ድምፅ ነው የሰማችሁት። ለህዝባዊ ወያነ ሀርነት ትግራይ ህወሀት መሪዎች ምክር አዘል መልእክት ካስተላለፉበት የተቀነጨበ ነው። ሙሉ ውይይቱ እየተቀነባበረ ነው። በምሽቱ ዝግጅታችን ይቀርባል። በኦሮሞና በሱማሌ መካከል አሁንም ያልበረደ ሁለቱ ህዝቦች ጎሳ ለይቶ ልዩነትን ፈጥሮ ያደረጉትና መነሻ የሆነ ነገር ሳይሆን ለፖለቲካ ፍጆታ ተብሎ ሲደረግ ቆይቷል። የአንድነት ጉዳይ፣ የዜግነት ጉዳይ ቦታ እንዳይኖረው ስለተደረገ ህዝቡ ሀገራዊ ማንነቱ ላይ አንድ የሚያደርገው ነገር ላይ ትኩረት እንዳያደርግ ተደርጎ የመጣ ግጭት ነው። በተከታታይ የሰማችኋቸው አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር እንዲሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የሕዝብ የሕዝብ ግንኙነት ኃላፊና አቶ ልደቱ አያሌው የኢትዮጵያውያን ዲሞክራሲያዊ ፓርቲ የብሔራዊ ምክር ቤት አባል ናቸው። ስለ ኢትዮጵያ ወቅታዊ ሁኔታ ከተናገሩት የተወሰደ ነው። የዚህ ውይይትም ተዘጋጅቷል። በሁለተኛው አጋማሽ ፕሮግራማችን ይቀርባል። አሁን ወደ ቀጣዩ የመጽሔት ርዕስ እንሸጋገራለን። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም በተመለከተ የተዘጋጀን የአዋጅ ረቂቅ አስመልክቶ ውይይት ለማድረግ በሕግና ፍትሕ ጉዳዮችና በከተማ ጉዳዮች ቋሚ ኮሚቴ ተጠርቶ የነበረው የሕዝብ ተወካዮች ምክር ቤት ስብሰባ አባላቱ በሀገሪቱ ቅድሚያ ሊሰጠው የሚገባ አንገብጋቢ ጉዳይ እያለ በዚህ ላይ አንወያይም በማለታቸው ውይይቱ ተቋርጦ ላልተወሰነ ጊዜ መተላለፉን የፓርላማው አባላት ለአሜሪካ ድምፅ ገልጸዋል። በተጨማሪም የአዋጁ ረቂቅ በሕዝብ ውይይት ሳይደረግበት ሊጸድቅ አይገባም ተብሏል። ከቋሚ ኮሚቴዎቹ ሰብሳቢ አንዱ ጥያቄው ተገቢ በመሆኑ ውይይቱ ለሌላ ጊዜ ተላልፏል ብለዋል። ጽዮን ግርማ ዝርዝር አላት። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም በተመለከተ የተረቀቀው ረቂቅ አዋጅ ከሚኒስትሮች ምክር ቤት ወደ ሕዝብ ተወካዮች ምክር ቤት የተመራው በ2009 ዓ ም መጨረሻ ላይ ነበር። ምክር ቤቱም ለህግና ፍትህ ጉዳዮችና በተባባሪነት ደግሞ ለከተማ ልማት ቋሚ ኮሚቴ መርቶት በይደር ነበር እስካሁን የቆየው። የምክር ቤት አባላቱ ለአሜሪካ ድምፅ እንደተናገሩት ዛሬ አርብ ታኅሳስ 13 2009 ዓ ም የተጠራው ውይይት ከቀደሙት የቀጠለና በቋሚ ኮሚቴዎቹ አማካኝነት ለይፋዊ ውይይት የተጠራ ስብሰባ ነበር። ኦህዴድን ከምዕራብ ሀረርጌ ሀብሮ ወረዳ ወክለው በምክር ቤቱ የሚገኙት ወይዘሮ ኪሚያ ጁንዲ ለአሜሪካ ድምፅ እንደተናገሩት አባላቱ ሁለት ምክንያቶችን ጠቅሰው ውይይቱ ሊቀጥል አይገባም በማለታቸው ውይይቱ ተቋርጦ ላልተወሰነ ጊዜ ተራዝሟል። አንደኛው ምክንያት በረቂቅ አዋጁ ላይ ሕዝብና የሚመለከታቸው አካላት በሙሉ ሊወያዩበት ይገባል የሚል ነው። ሁለተኛው ደግሞ በዋናነት አሁን ያለንበት ሁኔታ በተለይ በኦሮሚያ ክልል ውስጥ አሁን ያለው ሂደት ህዝብ ተፈናቅሎ ግማሽ ሚሊዮን ህዝብ መሬት ላይ ውጭ ቁጭ ብሏል። በየቀኑ ሰዎች እየሞቱ ነው። አሁንም ቢሆን ችግሮች አልተቋረጡምና በአንገብጋቢነትና አዋጁ አስፈላጊ ሆኖ ቢታመኑበትም ከተመራም ጊዜ ወስዷል። ሆኖም ግን በአሁን ጊዜ ውስጥ ቅድሚያ የሚሰጠው ዋናው የሰላም ጉዳይና የተጎዳው ህዝብ ጉዳይ መሆን እንዳለበት ከቤቱ አስተያየቶች ተሰጥተዋል። በዚህ መልክ ጥያቄ ከቀረበ በኋላ ነው። ሌላው ደግሞ ውይይቱ መቀጠል አለበት የሚል አስተያየቶችም ተንጸባርቆ ነበረ። ሆኖም ግን አሁን ሂደቱንም ተከትሎ መወያየት ያለበት አካላቶችም ከተወያዩበት በኋላ የራሳቸውን ግባት ከሰጡ በኋላ በየደረጃው ያለው የህብረተሰብ ክፍል ውይይት አካሂዶበት ለግባት ከተወሰደ በኋላ ለምክር ቤት አባላትም ቀር የምክር ቤት አባላትም ውይይት እንደሚያደርጉበት ተስማምተንበታል። ዘጠና ዘጠኝ በመቶ የገዢው ፓርቲ አባላትን የያዘው አምስት መቶ አርባ ሰባት መቀመጫዎች ያሉት የኢትዮጵያው ምክር ቤት ኦሮሚያ ክልል አንድ መቶ ሰባ ስምንት መቀመጫ፣ አማራ ክልል አንድ መቶ ሰላሳ አራት የደቡብ ብሄር ብሄረሰቦችና ህዝቦች አንድ መቶ ስምንት ትግራይ ክልል ሰላሳ ሰባት አዲስ አበባ ሀያ ሶስት ና ቀሪው ስልሳ ሰባት ደግሞ በአጋር ድርጅቶቹ የተያዘ ነው። ይህ ምክር ቤትና አባላቱ ከዚህ ቀደም እጅ ከማውጣት ባለፈ የሚፈይደው ነገር የለም በሚል ለትችት የተጋለጠ ምክር ቤት ሆኖ መቆየቱ ይታወሳል። የምክር ቤቱ የከተማ ልማት ቤቶችና ኮንስትራክሽን ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ፉፋ ድልጌሳ የዛሬውን ስብሰባ ከጠሩት ኮሚቴዎቹ የአንዱ ተወካይ ሲሆኑ በጉዳዩ ዙሪያ ማምሻውን አነጋግራቸዋለሁ። ያ ወቅት የተነሱ ጉዳዮች ምንድን ነው? አዋጁ ህዝብ ያልተወያየበትም እና ህዝብ መዋየት አለበት የምል ጥያቄ ተነስቶ ነበር። ቋሚ ኮሚቴ አባላትም አቋምም ይሄ ነበር። ህዝብ ያልተወያየበት አዋጅ ወይም ረቂቅ አዋጅ አዋጅ ነው ልጠቅ አይችልም። ስለዚህ ህዝብ መዋየት የግድ ነው። የምመጣ ረቂቅ አዋጅ ላይ ህዝብ መዋየት አለበት፣ የህዝቡን ተጠቃሚነት የሚያረጋገጥ መሆን አለበት የምል ቋሚ ኮሚቴ አባላትም ቋሚ ኮሚቴ እንደ ቋሚ ኮሚቴ አቋም ይዞ የህዝብ ወይ ማድረግ አለበት የምል ላይ በስተን ነበር። በዚህ መሰረት ዛሬ ሂል እንግጠራም ማለት ነው። ከዚህ ቀጥሎ ያለው ፕሮሲጀሩ ሂሪንግ ነው። የህዝባዊ ውይይት ማለት ነው። ዛሬ የህዝባዊ ውይይት በዚህ በክረ ዛሬ ጠርተን ነበር። በህዝባዊ ውይይት ላይ የተነሳው ምንድን ነው? እዛ ተወያይበትምና ሂሪንጉ ከአካሄደ በኋላ እዚህ ሳይወያይበት ይህ አዋጅ ይጨርቃል የሚል ባለድርሻ አካላት ያላቸው ስጋት ነው ያቀረቡ፣ ዛሬ ማለት ነው ያነጋገር ናቸው። የህዝብ ተወካዮች ምክር ቤት አባላት ግን ከተነሱ ጥያቄዎች አንዱ ቅድሚያ ሊሰጣቸው የሚገባ አንገብጋቢ ጉዳዮች አሉ። ከነሱም አንዱ እንደ መፈናቀል፣ ሞት የመሳሰሉ ነገሮች በኢትዮጵያ እየተከሰቱ ነው እና እነሱ ቅድሚያ ሊያገኙ ይገባል የሚልም ሀሳብ ማንሳታቸውን ገልጸውልናል። እርግጥ ያለ ጉዳይ ትክክል ነው ቅድማ መሰጠት የነበረበት ያለው ጉዳይ ላይ ነው። ህዝቡ ተፈናቅለዋል፣ ሞት መደረገበት ሁኔታዎች ይኖራሉ። የተለያዩ ጉዳዮች በሀገራችን ውስጥ ያለው ጉዳይ ትክክል ነው። አጀንዳ ወቅታዊ ነው ወይስ ወቅታዊ አይደለም የምለው ነገር ሌላ ጉዳዩ ነው። ቢቆይ ጥሩ ነበር እኔ የምለው ማለት ነው። አንዱ የህዝብ ጥያቄ ምን ስለሆነ በፍጥነት እኛ ጋም ስለቆየ የህዝብ ይፋ ውይይት ተደርጎ እንዲፀድቅ ምክር ቤቱ ስለፈለገ ነው ወደዚህ ወደ ሄሪንግ የገባነው። አዎ ወደ ሄሪንግ ስንገባ የባለድርሻ አካላትና ወደ ሄሪንግ ተሳታፊዎች ባለድርሻ አካላት ያቀረቡት ሀሳብ ትክክል ስለሆነ ይህንን ተቀብለን ለወደፊቱ የህዝብ ውይይት ካደረግን በኋላ ይፋ ውይይት አድርገን እንዲፀድቅ ነው የተወሰነ ማለት ነው። ተደጋጋሚ ያነሱት የህዝብ ውይይት የሚል ነገር ነው። ነገር ግን እንግዲህ ፓርላማው አብላጫውን ድምጽ 99 በመቶውን የገዢው ፓርቲ ኢህአዴግ አባላት ያላችሁበት የህዝብ ተወካዮች ምክር ቤት ነው። በተደጋጋሚ በዚህ ምክር ቤት አንደኛ ፓርላማው በአግባቡ ተወያይቶ ስራውን አይሰራም በሚል ይተቻል። ሁለተኛ ደግሞ የህዝብ ውይይት ሲባል ይፋዊ የሆነ ሁሉንም አካላት ያሳተፈ የህዝብ ውይይት እየተደረገበት አይደለም አዋጅ የሚጸድቀው በሚልም በተደጋጋሚ ሲተች ቆይቷል። ይሄ ረቂቅ አዋጅም በህገ መንግስቱ ላይ ከተቀመጠ ሀያ ስድስት አመት ሆኖታል። ከሀያ ስድስት አመት በኋላ ነው ተነስቶ ውይይት የሆነው ይሄ ራሱ አንዱ ማሳያ ሊሆን ይችላል። አንድ ነገር ከተቀመጠ ከሀያ ስድስት አመት በኋላ መነሳቱና የህዝብ ውይይት ሲሉ እነዚህን ነገሮች እንዴት ያዋቸዋል? ህዝብ እስከ ዛሬ ድረስ መልካም አስተዳደር ብለው ከጠቀሱት ነገር አንዱም ችግር በሚወጡት አዋጆችና ህጎች ላይ የህዝብ ውይይት አለመደረግ ነው በሚል የሚተቻል እና አሁን የህዝብ ውይይት ሲሉ እንደው ከዚህ ቀደም ህዝብ የተወያየባቸው አዋጆች ይጸድቃሉ የሚል መንፈስ ያለው አስተያየት ይመስላል። እና የሚሰጡት አስተያየት እዚህ ላይ እንደው ምንድን ነው የሚሉት? አንደኛ አንድ ረቂቅ አዋጅ ሲረቀቅ አረቃቂ አካል አለ። አረቃቂ አካሉ መነሻውን ሲያዘጋጅ እዚህ ውይይት እንድደረግበት ይደረጋል። መጀመሪያ ነው ማለት ነው እዚህ ውጭ ከተደረገበት በኋላ ረቂቅ አዋጁ ላይ ህዝቡ አዳብረው ሚኒስትሮች ምክር ቤት ይቀርባል። ሚኒስትሮቹ ምክር ቤት ደግሞ ይህንን አይቶ የህዝብ ተወካዮች ምክር ቤት ፈትሾ እንዲያጸድቅ ነው የሚያደርገው። ወደዛ ነው የሚመራ ማለት ነው። ስለዚህ ከዚህ በፊት የጸደቁ አዋጆች ይህንን ተከትሎ ነው ስናደርግ የነበረው። በዚህ መሰረትም ነው አስረጂዎች እንጠራለን፣ ሄድ እንጠራለን። መስተካከል የሚገቡ ጉዳዮች እንዲስተካከሉ ይደረጋል። መቅረት የሚገባቸው ጉዳዮች ደግሞ እንዲቀሩ ይደረጋል። የህዝብ ግባት እንጠቀምበታለን ማለት ነው። ይሄ ስላለ ነው እኮ አሁን አዋጁ ህዝብ እንዲወያይበት ወዳላ ህዝብ እንዲወያይበት ያደረግ ነው። ተገቢ ውይይት ከዚህ በፊትም ቢሆን ተገቢ ውይይት ተደርጎ ያውቃል ወይ? ከዚህ በፊትም በነበሩት አዋጆች ላይ ተገቢ ህዝብ የህዝብ ውይይት ተደርጎ ያውቃሉ ወይ? በምን መልኩ ነው የሚደረገው? እንግዲህ ፓርላማው ክፍት ነው ወይ? ስለዚህ ሰዎች ይሳተፉበታል ወይ? ይሄ እኮ ትችት ሲቀርብበት የነበረ ጉዳይ ነው። በጣም አጨቃጫቂ የሆነ የህግ ባለሙያዎች ሳይቀሩ አስተያየት ሲሰጡበት የነበረ ጉዳይ ነው። እና ምን አሁን ፓርላማው መለወጥ እያሳየ ነው ማለት ነው። አይ እኔን የምነግርሽ ያለው ነገር ምንድን ነው፣ የእግ አጸዳደቅ ፕሮሲጀሩ ነው የነገርኩሽ ያለው። እሺ፣ ሌላ ነገር አይደለም። ይሄ ሙሉ ነው ሙሉ አይደለም፣ ሌላ ጉዳይ ነው። ጥራት አለው ጥራት የለውም የምል ነገር ሌላ እንትን ሊሆን ይችላል ሁሉ የሚወጡ ህጎች ጥራት አላቸው የላቸውም የሚል ነገር አሁን መልስ መፍጠት አልችልም እርሶ ግን ላሉ እንደ አንድ የምክር ቤት አባላት አካሄዱን እየነገሩ ነው አካሄዱ ተጽፎም አለ እንደ አንድ የምክር ቤት አባላት እስካሁን በነበረን ቆይታ አድርገነዋል ወይ አካሄዱን በትክክል ፈጽመዋል እያሉ ነው ወይስ አዎ በትክክል በምክር ቤቱ የተቀመጠውን አሰራርና ደንብ ተከትለን እያከናወነ የሚገኙ ነበር። አቶ ፉፋ አሰራሩን ጠብቀን እየሰራን ነው። እሺ፣ አቶ ፉፋ እንግዲህ እንዳሉት አሰራሩን ጠብቀን እየሰራን ነው ብለዋል። እንደው አሰራሩን ጠብቃችሁ ስትሰሩ ከቆያችሁ ይሄ ረቂቅ አዋጅ መውጣት የነበረበት ከሀያ ስድስት አመት በፊት ነው። ህገ መንግስቱ ላይ ከሰፈረ ሀያ ስድስት አመት ሆኖታል። ከሀያ ስድስት አመት በኋላ ረቂቅ አዋጅ ወጥቶ እሱ ላይ ውይይት ይደረጋል አይደረግም የሚሉ ጉዳዮች ናቸው እየተነሱ ያሉትና አሰራሩን ጠብቃችሁ ከሰራችሁ ለምን ይሄን ያህል ጊዜ ቆየ? የሀያ ስድስት አመት መቆየቱማ በተለያዩ ምክንያት ሊሆን ይችላል። አሁን ይህን መልስ መስጠት አልችልም። ለምን ሀያ ስድስት አመት ቆየ የምለውን ነገር እንደ ግለሰብ ይህንን ለመመለስ ይከብደኛል። መቆየቱ ትክክል ነው ትክክል አይደለም ስጠየቅ ነበር። ይህንን ተዘጋጅቶ አረቃቂው አካል አዘጋጅቶ መቅረብ ነበረበት ለምክር ቤቱ ለምክር ቤቱ ቀርቦ ምክር ቤቱ አናጸድቅም አላለ። ስለዚህ ተጠያቂ የሚሆነው ምንድን ነው? እንደ መንግስትም ሊሆን ይችላል ባይዘወይ ስለዚህ አሁን ይህንን ሀይል የቆየበት ሂደት ለመግለጽ ይከብደኛል ማለት ነው። በአራት የብሔር ድርጅቶችና በአጋር ድርጅቶቹ አማካኝነት በኢህአዴግ አባላት የሚመራው የሕዝብ ተወካዮች ምክር ቤት አባላት በሀገሪቱ የተከሰቱ ባሉት ችግሮች ዙሪያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቀርበው ያነጋግሩን፣ ጉዳዩም እልባት ያገኝ ማለታቸውን በትላንትናው ምሽት መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የደቡብ ሱዳን መንግስትና የሽምቅ ተዋጊዎቹ ቡድን በ2015 ዓ ም በከፍተኛ ደረጃ በተካሄደ ስብሰባ የተደረሰውን የሰላም ስምምነት ለማንቀሳቀስ የሚያስችል አዲስ የተኩስ አቁም ውል ተፈራርመዋል። ቀደም ያሉት ስምምነቶች ባይጸኑም ይሄኛው ዘላቂ ይሆን ይሆን? የአሜሪካ ድምጿ ጂል ክሬግ ተንታኞችን በማነጋገር ያገኘችውን ምላሽ በቀጣዩ ዘገባ አካታለች። አዲሱ አበበ ያቀርበዋል። ውዝግብ ባልተለያት ደቡብ ሱዳን ለገና በዓል ዋዜማ ከነገ ወዲያ እሁድ መሆኑ ነው፣ የተኩስ አቁም ስምምነቱ ስራ ላይ ይውላል። ትናንት ሐሙስ ማምሻ ላይ አዲስ አበባ ኢትዮጵያ ውስጥ የደቡብ ሱዳን መንግስት ሽምቅ ተዋጊዎችና ሌሎች ጉዳዩ የሚመለከታቸው በተገኙበት የተኩስ አቁም ስምምነት መፈረሙም ታውቋል። ዓለም አቀፉ የቀውስ አስወጋጅ ቡድን ተንታኝ ካሲ ኮፕላንድ እንደተናገሩት ሁለቱም መንግስቱም ሆነ ከፍተኛው ተቃዋሚ ቡድን በረቂቁ ላይ ቀላል ያልሆነ ፈተና ደቅነውና ስጋትን ፈጥረው ስለነበር ይህ ስምምነት እውን ይፈረም ይሆን የሚል ከፍተኛ ጥርጣሬ ነበር። እናም ሁለቱንም ስጋቶች ማካተት ተችሏል። የዩናይትድ ስቴትስ የሰላም ኢንስቲትዩት ተጋባዥ ተመራማሪ አሊ ቨጂ በተናገሩት ቃል እንደ አውሮፓ አቆጣጠር ከ2014 ዓ ም ጀምሮ ብዙ የተኩስ አቁም ስምምነቶች እንደነበሩ አመልክተው፣ ይሁንና አሉ ሦስት ፈተናዎች ገጥሟቸዋል ለስምምነቱ ተገዢ የመሆን እውነተኛነቱን የማጣራትና ግጭቶችን የማርገብ ብቃት ናቸው። ከሁሉም ችግሮች ወይም ፈተናዎች ትልቁና ዋናው ጠቃሚ ነገር ለፖለቲካው ታማኝ የመሆን ጉዳይ ነው። በስምምነት ውስጥ የተካተቱት አካላት እውን ቃላቸውን ይጠብቃሉ። ዋናው ነገር ይሄ ነው። አህመድ ሶሊማን በቻታማ ሃውስ የአፍሪካ ፕሮግራም ተባባሪ ተመራማሪ ናቸው። ስምምነቱ ተግባራዊ የሆን ዘንድ የደቡብ ሱዳን ጎረቤቶች ለስምምነቱም ዋስትና ሊሰጡ ይገባል ባይ ናቸው። የዚህ ስምምነት ዋስትና ሰጪዎች ጎረቤታሞቹ የኢጋድ ሀገሮች ናቸው። ዩጋንዳ፣ ሱዳን፣ ኢትዮጵያ፣ ኬንያና ሌሎቹም እነዚህ ሀገሮች ስምምነቱን መጣስ ያስቀጣል ወይም ተጠያቂ ያደርጋል፣ ውሉን በሚጥሱት ላይ ደግሞ ኢጋድ እርምጃ ይወስዳል ካላሉ ስብሰባው በመጪው ጥር እንደገና ሲካሄድ አዎንታዊ ተስፋ ይኖራል ብዬ ማሰብ ያስቸግረኛል። በደቡቡ ሱዳኑ ግጭት በብዙ ሺዎች የሚቆጠር ህዝብ ሕይወቱን አጥቷል። ከሁለት ሚሊዮን የሚበልጡ ደግሞ ግጭቱ ከተቀሰቀሰበት ከታህሳስ 2013 እንደ አውሮፓ ዘመን አቆጣጠር ወዲህ ቤት ንብረታቸውን እየጣሉ ተሰደዋል። አድማጮች የምትከታተሉት በ19 ና በ5 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላልፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማ። አለ ዘሬናቸው፣ ሰላም ናቸው። ይህ ሀሳብ መስጠት የፈለኩት ይህ ደግሞ ወያነ የሚባሉ ስልጣኑ በህዝቡ ቢያስረኩት በጣም ጥሩ ነበር። የሰረቁትም የገደሉትም ምህረት እናደርግላቸዋለን። ምክንያቱ ሀገሪቷ ከምትጠፋ ሁለተኛ የውደላት ነው። ዲሞክራሲ አለ ይላሉ። አሁን በህግ ሰው የሰረቀ መስረት ስቶ ወደ ጋምጋም ይሄዳል። ሌላው እያወቁ ስንት ቢሊዮን ሀገራችን እየተዘረፈ በውጪ ሰዎች መሬታችን ተወስዶ እያረሱ ለሀገራቸው እያጠገቡ ለሀገራችን ህዝብ ኢትዮጵያ በረሃብ እየሞተ እየተሰደደ በየባህር እንደገና ስልጣን ለመቀጠል ብሎ ስብሰባ ግምገማ ይ እነዚህ ሰዎች ለምን ከዚች ሀገር ጭንቅላት ላይ አይወርዱ? አመሰግናለሁ። ተሻለ ነው። አሎ፣ የአማርኛ ክፍል አዘጋጆች እንዴት ዋላችሁ? እንዴት ሰነበታችሁ? ሰላም ለእናንተም ለቤተሰባችሁም ለሀገራችን ያደርግልን እያልኩኝ መልእክት የሚያስተላልፈውን ለኢትዮጵያ ህዝብ እንድታስተላልፉልኝ እማጸናለን። እንደምታስተላልፉልኝም ጥርጥር የለኝም። ይኸውም ያየሁትን ነገር ነው የሚመሰክረው። በአስራ ዘጠኝ መቶ ሰማኒያ ሶስት አመተ ምህረት ጉንበት ወር ማለት ነው አሁን ባድመ በሚባለው ቦታ ከኤርትራ የሚመላለሰውን ሰራዊት አመላላሽ ክፍል ነበርኩና ከባድመ ወይም ከሸራረ እንበለው ወደ ጎንደር ወደ ደጀን ወደ ወሎ ወደ ውጫሉ እያመላለስን እያለን ያየሁትን ታሪክ ነው የሚመሰክርላቸው ከኤርትራ ይፈላቀል የነበረ ሰራዊት ባልሳሳት ከሞተሽ በላይ ይመስለኛል በዚህ መካከል ከኤርትራ የመጣው ደህንነትና ይሰጣ የነበሩ ወደ ባድመ የተባለው ቦታ ኢትዮጵያ መሬት ማለት ነው ሲሻገሩ የሻዕቢያ ሰራዊት እነዚህ ኢሰፓ እና ደህንነት ናቸው፣ እንውሰዳቸው ሲሉ የትግራይ ህዝብ እዛን ሰአት የነበረው ወጣቶች ሚሊሽያ የነበሩት የአገሬ ዜጋ ነው መሬቱ ገብተዋል። ይሄንን የመንገድ ለንም ትወስደው ብሎ ሁለት ከኢትዮጵያ ከትግራይ ማለት ነው ሶስት ከሻእቢያ ተታኩሶ ሲጋደሉ አያለው፣ ዜጋዬም ከመሬቱ አትወስድም ብለው ይሄንን ባየሁበት ጊዜ ምስክር ሁኔን ቀርቡ ያለሁን ዛሬ ለኢትዮጵያ ወጣቶች የምታስተላልፉልኝ የትግራይ ህዝብ ወገኑና አገሩን የሚወድ ህዝብ ነው። ወገኑን አሳልፎ የማይሰጥ ህዝብ መሆኑ አውቃችሁ፣ ይህም ሰላማዊ የፖለቲካ ልዩነት እንዳሻችሁ፣ በህዝብ ላይ ያላችሁ አመለካከት ግን ነፃ የሆነ አመለካከት እንዲኖራችሁ መልእክት አላስተላልፉልኝ። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት ለምትከታተሉ አድማጮቻችን የድረገጽ አድራሻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትፈልጉ ወይም ለምትመርጡ ደግሞ ሆን ዳት ቪኦኤ ዳት ኤምኦ ቢአይን ተጠቀሙ። በፌስቡክና በትዊተርም ተከተሉን። አድማጮች አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከሀያ ዘጠኝ ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። እዚህ ዋሽንግተን ላይ ከቀኑ ሰባት ሰዓት ከሀያ ዘጠኝ ደቂቃ መሆኑ ነው። ዋና ዋናዎቹን የዓለም ዜናዎች እናሰማለን። በምስራቅ ሀረርጌ ዞን ጉሚ ቦርደዴ ወረዳ ኦቦንሳ ቀበሌ ገበሬ ማህበር ውስጥ ከሶማሌ ክልል የመጣ ልዩ ኃይል ዛሬ የጠዋት ጥቃት አድርሶ የስድስት ሰዎች ህይወት መጥፋቱን ነዋሪዎችና የወረዳ ባለስልጣናት ገለጹ። ሶስት ሌሎች ሰዎች መቁሰላቸውንና ወደ አሰቦት ሆስፒታል መወሰዳቸውን ነዋሪዎች ለአሜሪካ ድምፅ ገልጸዋል። ጥቃቱ በደረሰበት ቦታ እንደነበሩ የተናገሩት የጉሚ ቦርደዴ ወረዳ አስተዳዳሪ አቶ ሙሳ ኢሊ አቶ ሙሳ ኢሌ ለቪኦኤ እንደተናገሩት ልዩ ኃይሉ ኦሮሚያ ክልል ገብቶ ነው ጥቃቱን ያደረሰው። እንዲህ ሲሉ ነው የተናገሩት። ከሁለት ቀናት በፊት ሁለት መቶ ሀምሳ የሚሆኑ የልዩ ኃይል ሰዎች በስውር ወደ ክልላችን መግባታቸውን ሰምተናል። ዛሬ ጥቃቱን እንዳደረሱ ለፌዴራል መከላከያ አቤቱታ አቅርበናል፣ ግን ጥቃቱን አላቆሙም ብለዋል አቶ ሙሳ ኢሌ ስድስት የሚሆኑ ሰዎች ገለውብናል። ጥቃቱን ያደረሱትም በትልልቅ መሳሪያዎች ነው ብለዋል። የልዩ ኃይሉ አሁንም በአካባቢው እንዳለና ነገም ጥቃት ሊያደርስ እንደሚችል ነዋሪዎች ስጋታቸውን ገልጸዋል። በተለይም ነዋሪዎቹ አምርረው የተናገሩት የአሁኑ ልዩ ኃይል እንደ ቀድሞ የራሳቸው መለያ ልብስ የለበሱ ሳይሆን የመከላከያ ልዩ ዩኒፎርም ለብሰው በመከላከያ መኪና ተጭነው ነው የመጡት ነው ያሉት።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 ወደ ቀዳሚው የምሽቱ ቅንብር ነው የምናልፈው። የቀድሞው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትርና አምባሳደርም ሆነው ያገለገሉት ሄርማን ኮኸን ባለፈው ሳምንት ውስጥ በትዊተር ባወጡት ሐሳብ ለሕዝባዊ ወያነ ሓርነት ትግራይ ህወሓት መሪዎች ምክር አዘል መልእክት አስተላልፈዋል። አምባሳደር ኮኸን በዚሁ ትዊታቸው ያሰፈሯቸው ቃላት ሲተረጎሙ ህግና ስርዓት ሙሉ በሙሉ ከመፈራረሳቸው በፊት የዩናይትድ ስቴትስ መንግሥት ሁሉንም ወገኖች የሚያሳትፍ ጉባኤ አዘጋጅቶ አዲስ ዲሞክራሲያዊ ስርዓት እንዲዘረጋ ይሸመግል ዘንድ ለመጠየቅ የህወሓት አመራር በጥብቅ ሊያስብበት ይገባል ይላሉ። ይህንን መልእክታቸው መነሻ በማድረግ ሰሎሞን አባተ ወደ አምባሳደር ከሆን ደውሎ አነጋግሯቸዋል። አምባሳደር ኸርማን ኮኸን በአውሮፓ የዘመን አቆጣጠር ከ1989 ዓ ም እስከ 1993 ባሉት የ41ኛው የዩናይትድ ስቴትስ ፕሬዚደንት ጆርጅ ርበርት ዋከር ቡሽ አስተዳደር ነው የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሆነው ያገለገሉት። ከዚያ ቀደም ባሉ ዓመታትም በጋምቢያና በሴኔጋል የአሜሪካ አምባሳደር ነበሩ። በውጭ ጉዳይ መስሪያ ቤቱ የቅኝትና ምርምር ዋና ምክትል ረዳት ሚኒስትርም ሆነዋል። እስከ 1987 እስከ 1989 ዓ ምት በዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት የፕሬዚደንት ሮናልድ ሬጋን ልዩ ረዳትና በምክር ቤቱ የአፍሪካ ጉዳዮች ከፍተኛ ዳይሬክተር ሆነው ሰርተዋል። በጆንስ ሃፕኪንስ ዩኒቨርሲቲም ፕሮፌሶሪያል ሌክቸረር ሆነው በከፍተኛ የዓለም አቀፍ ጥናቶች ትምህርት ቤት ለ12 ዓመታት አስተምረዋል፣ ተመራማሪዎችና ፕሮፌሰሮችን አብቅተዋል። ሄርማን ኮኸን ዛሬም በብዙ ዓለም አቀፍ ሥራዎች ላይ ተሰማርተው ይገኛሉ። ሚስተር ኮኸን የደርግ መንግሥት በመሐል ሀገርና ኤርትራም ውስጥ ገብቶባቸው የነበሩ ግዙፍ ጦርነቶች እንዲያበቁ በአንድ በኩል በኢህአደግና በደርግ በሌላ ግንባር ደግሞ በደርግና በሕዝባዊ ግንባር ሓርነት ኤርትራ መካከል የነበሩ ሽምግልናዎችና ድርድሮችን የመሩ ሰው ናቸው። በመሆኑም ሚስተር ኮኸን የኢትዮጵያ ሕዝብ በደርግ ሥርዓት ላይ የነበረውን መከፋት ያህል አሁን ኢትዮጵያ ውስጥ ሥልጣን ላይ ላለው መንግሥት ፓርቲ እንደ አማጭ ወይም አዋላጅ ተደርገው በብዙዎች ዘንድ የሚታዩና ይህንኑም ብዙዎች በአደባባይ የሚናገሩላቸው ሰው ናቸው። ዛሬ ታዲያ ያ ታሪክ ከተፈጸመ ከሃያ ስድስት ዓመታት በኋላ ሚስተር ኮሆን ይድረስ ለሕወሓት መሪዎች ብለው ትዊት ሲያደርጉ ምን ታይቷቸው ይሆን? ደግሞስ ሕግና ሥርዓት ጨርሶ ከመፈራረሳቸው በፊት ሲሉ ጣልቃ ገብነትን መማጸናቸው ምን ማለታቸው ይሆን? ሕግና ሥርዓት በኢትዮጵያ እየፈረሱ ናቸው ማለቶ ነው ሚስተር አምባሳደር? መልእክታቸውን ባወጡበት ቀን የመጀመሪያው ጥያቄ ነበር። በሲቪሎች ላይ ገዳይ የሆነ የበዛ ኃይል መዋሉ ያስጨነቀው መሆኑን የዩናይትድ ስቴትስ ኤምባሲ ዛሬ ያወጣውን መግለጫ አዳምጫለሁ። እናም ከኢትዮጵያ መንግሥት ጋር ወዳጅ የሆነችው ዩናይትድ ስቴትስ ኤምባሲዋ እንዲህ አይነቱን መግለጫ አውጥቶ ስሰማ አንዳች የሁኔታዎች ከቁጥጥር ውጪ የመሆን ስሜት ይፈጥርብኛል። ማዕከላዊ መንግሥት በተለያዩ ክልሎች ላይ ያለውን የቁጥጥር አቅም እያጣ እንደሆነም ይሰማኛል። የክልሎቹ መሪዎች ፕሬዝዳንቶች ነው የሚሏቸው ከእንግዲህ ለማዕከሉ አንታዘዝም እያሉ ነው። ስለዚህ በጣም አደገኛ የሆነ የመበታተን አዝማሚያ አጠቃላይ ስሜት ተፈጥሯል። በቀደመው የመንግሥቱ አገዛዝ ዘመንም የሆነው ይኸው ነበር። የዩናይትድ ስቴትስ መንግሥት በመላው የኢትዮጵያ ሕዝብ የሚታመን በመሆኑ ልክ በ1983 ዓ ም እንዳደረገ ሁሉ ገብቶ እንዲያሸማግል ቢጠየቅ ጥሩ ነው የሚል ሀሳብ አለኝ። አምባሳደር ኮሐን በመልእክቶ፣ ውስጥ ሁሉም ወገኖች ሲሉ ምን ማለት ነው? ሁሉንም ወገኖች ማለት ነው። ኢትዮጵያ ውስጥ የጎሳ ቡድኖችን የሚወከሉ ፓርቲዎች አሉ። በእርግጥ ያ ጤነኛ ነው ብዬ አላስብም። ይሁን እንጂ ሌሎችም የተለያዩ ድርጅቶች አሉ፣ ወጣቶች፣ የተለያዩ የሲቪል ማኅበረሰብ ቡድኖች እናም ሁሉም ወገኖች ስል የፖለቲካ ፓርቲዎች ማለቴ አይደለም። ሁሉም ባለድርሻዎች ማለቴ ነው። እና እነማን ናቸው ይላሉ ባለድርሻዎቹ። አሁን ያለውን ሁኔታ ብዙ አላውቅም፣ ምክንያቱም እጅግ ጠለቅ ብዬ እየተከታተልኩ አይደለም። ይሁን እንጂ የወጣቶች ቡድኖች አሉ፣ የሴቶች ቡድኖች አሉ መገናኛ ብዙሃን አሉ። መገናኛ ብዙሃን የበረታ አፈና የተጣለባቸው ናቸው። እናም መሳተፍ አለባቸው ብዬ አስባለሁ። የፖለቲካ ፓርቲዎች አሉ። ገዢው የፖለቲካ ፓርቲ የፓርላማውን መቀመጫዎች ሙሉ በሙሉ እንደያዘ አውቃለሁ። ይሁን እንጂ ፓርላማው ውስጥ ለመግባት የፈለጉ ሌሎችም ነበሩ፣ አሁንም አሉ። እነርሱም መጠራት አለባቸው። የጦር ኃይሉ አለ። የመንግሥት ሠራተኞች አሉ። ሁሉም መሳተፍ አለባቸው ብዬ አስባለሁ። አምባሳደር፣ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ሁኔታ ጠልቀው ካልተከታተሉ ይህንን የትዊተር መልእክት ለማውጣት የገፋው ምንድን ነው? ለመሆኑ በዚያች አገር ጉዳይ ስለምን እርስዎ እንዲህ ይጨነቃሉ? አየህ የዩናይትድ ስቴትስ መንግሥት የሚያወጣቸው መግለጫዎች ይከታተላለሁ። ያንን ማመን የምችል ይመስለኛል። በሰው መካከል መረጋጋት እንደሌለና መንግሥቱ ኃይል እየተጠቀመ መሆኑን መናገር ሲጀምሩ ያ ያሳስበኛል። የአሜሪካ መንግሥትም ቢሆን አንዳች የከበደ ነገር ከሌለ እንዲያ አይልም። አሁን በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር የሆኑት አምባሳደር ያማሞቶ በአንድ ወቅት በኢትዮጵያ አምባሳደር እንደነበሩ አውቃለሁ። እርሳቸው አገሪቱን በደንብ ያውቋታል። ስለዚህ የዩናይትድ ስቴትስ መንግሥት ስለ ኢትዮጵያ መጨነቅ ሲጀምር እኔም መጨነቅ እጀምራለሁ። እርሶ ከ26 ዓመታት በፊት የአሁኑ መንግሥት ገና ወደ ሥልጣን ሳይዘልቅ አደራዳሪ ነበሩ። ለመሆኑ ሁኔታዎች ወደ እንደዚህ አይነት አቅጣጫ እንደሚያመሩ አስበው ያውቃሉ? አላውቅም ምናልባት በበቂ ሁኔታ ጠልቄ አላሰብኩ ይሆናል በተለይ ከኢትዮጵያ ባህልና ልማዶች አኳያ ይሁን እንጂ በግንቦት 1983 ዓ ም ለንደን ላይ ከተጠራው ስብሰባ በኋላ በሰኔ 1983 ዓ ም አዲስ አበባ ላይ በተካሄደው ብዙና የተለያዩ ቡድኖች የተሰባሰቡበት ጉባኤ ላይ ዲሞክራሲያዊ ስርዓት እንደሚመሰረት አዲስ ህገ መንግሥት እንደሚጻፍና ሌሎችም መሰል ሁኔታዎች እንደሚፈጠሩ የጋራ ስምምነት ላይ ተደርሶ ነበር። በዚያ ስብሰባ ላይ እኔም በታዛቢነት ተገኝቼ ነበር። ስለ መጪው ጊዜም ተስፋ አሳድረውብኝ ነበር። በሚያሳዝን ሁኔታ ግን ነገሮች እንደዚህ አልሆኑም። አገዛዙ እጅግ አምባገነን፣ በጣም ጨቋኝ ወይም አፋኝ አገዛዝ ሆነ። በጣም ይቆጨኛል። በጣም ይቆጨኛል። መጀመሪያ ላይ ተስፋ ነበር። ይቆጨኛል ሲሉ ምን ማለቱ ይሆን? ጥቂት ፈታ ያደርጉልኝ ይሆን? ስልጣኑ በአንድ አናሳ ቡድን እጅ ውስጥ ተጠቃልሎ መግባቱ ያሳዝነኛል። እዚያ እውነተኛ ዲሞክራሲን ለማስፈን ታላቅ ዕድል ነበር። በተለይ እንደዚያ ጨቋኝ ከነበረው የመንግሥቱ አገዛዝ በኋላ የተፈጠረው ታላቅ አጋጣሚ ነበር፣ ብዙ ድጋፍም ነበረው። ይሁን እንጂ ሥልጣኑን በወታደራዊ ኃይል የተቆጣጠሩት ሰዎች የወሰኑት ሌላ ሆነ። የምጣኔ ሀብት ሥልጣንም የፖለቲካ ሥልጣንም የማያጋራ የአናሳዎችን አገዛዝ ለማስፈን ወሰኑ። ባለፉት ሀያ ስድስት ዓመታት ከጠቅላይ ሚኒስትር መለስ ዜናዊ አንስቶ በየደረጃው ያሉ ባለስልጣናትን ለማነጋገር እድል አግኝተው ያውቃሉ። አምባሳደር ከሆነ ከጠቅላይ ሚኒስትር መለስ ዜናዊ ጋር በብዙ የተለያዩ ጉዳዮች ላይ ተነጋግሬአለሁ። ከዩናይትድ ስቴትስ መንግሥት ስራ የለቀቅኩት እንደ አውሮፓ ዘመን አቆጣጠር በ1994 ዓ ም ነው አሁን የምሠራው ከዓለም ባንክ ጋር ሲሆን በአፍሪካ ውስጥ መልካም አስተዳደርን እያበረታታው እገኛለሁ። በቅርቡ የተቀላቀልኩበትን አዲስ መርሃ ግብር ነው የጀመሩት። እናም ከመለስ ዜናዊ ጋር ለመነጋገር እድል አግኝቻለሁ። ከሌሎቹ የመንግሥቱ ከፍተኛ ባለሥልጣናት ጋር አልተነጋገርኩም። ቀድሞ የውጭ ጉዳይ ሚኒስትር ከነበሩት አሁን በቻይና የኢትዮጵያ አምባሳደር ስዩም መስፍን ጋርም የተገናኘው ይመስለኛል። እናም ብዙ ጉዳዮችን አንስተን ተነጋግረናል። ነገር ግን ብዙም ጫና የፈጠርኩ አይመስለኝም። ለጠቅላይ ሚኒስትሩና ለውጭ ጉዳይ ሚኒስትሩ ስጋቶችን በግልጽ አንስተውላቸዋል። አዎ፣ በግልጽ ትክክል። ምን ምን ጉዳዮችን አንስታችሁ ተወያያችሁ? በአብዛኛው የኢኮኖሚም ሆነ የፖለቲካ ሥልጣን ማጋራት ያለመኖሩን ነው የተናገርኩት። በአንድ አነስተኛ ቡድን መያዛቸው ጤናማ አለመሆኑን ነግሬያቸዋለሁ። እንዲህ ዐይነቱ አያያዝ እንደማያዛልቅ፣ ሩቅ ሊሄድ እንደማይችል ነግሬያቸዋለሁ። ላለመዝለቁ ወይም ሩቅ የሚያስኬድ ስላለመሆኑ ደግሞ ማስረጃውን አሁን እያየሁት ነው። ፕሬዚደንት ኦባማ ስለ እርሶ መልካም አመለካከት አላቸው። እንዲያውም ስለ እርሶ በጎ ቃላትን የተናገሩበት ጊዜም አለ። ኢትዮጵያ ውስጥ ስላለው ሁኔታ ከዩናይትድ ስቴትስ ባለሥልጣናት ጋር የተነጋገሩበት ጊዜ አለ። የነገሮችን አካሄድ አስመልክቶ ኖ ዳ የለም ስለ ኢትዮጵያ ከዩናይትድ ስቴትስ ባለሥልጣናት ጋር እንዲህ አይነት ውይይቶችን አላደረግኩም። አንዳንድ ይበልጥ የከፋ የቀውስ ሁኔታዎች ያስጨንቁኝ ነበርና ስለ ኢትዮጵያ ብዙም አልተነጋገርኩም። ሶማሊያ ውስጥ ያለውን ችግር ከ2005 ዓ ም አንስቶ ማለት ይቻላል፣ በአውሮፓ የዘመን አቆጣጠር ነው። አልሻባብ ሶማሊያ ውስጥ የደቀነውን ችግር የዩናይትድ ስቴትስ መንግሥት ኢትዮጵያ ውስጥ ካለው የውስጧ ችግር ይልቅ ከፍ ያለ ትኩረት ሰጥቶት ስከታተለው ቆይቷል። ዩናይትድ ስቴትስ የማደራደሪያ መድረክ እንድትከፍት የህወሀት አመራር እንዲጠይቅ መክረዋል። አምባሳደር ኸርማን ኮሄን ለምን ህወሀትን ነጥለው አነሱ? ስልጣኑን የያዙት እነርሱ ናቸው። የፖለቲካውን ስልጣን የያዙትና አሁን እየተካሄደ ካለው ግድያ ጀርባ ያሉትም እነርሱው ናቸው። በዚያ ላይ ኢኮኖሚውንም የተቆጣጠሩት እነርሱ ናቸው። ብሔራዊ እርቅ እንዲፈጠር የመጀመሪያውን ጥሪ ማድረግም ያለባቸው እነርሱ ናቸው። እነርሱ ካላደረጉት መቼም አይሆንም እና አሁን ሀገሪቱ ውስጥ ለሚታየው ሁኔታ ሁሉ ሙሉ በሙሉ ተጠያቂው የህወሀት አመራር ነው የሚል ሐሳብ ነው ያለሁት። አምባሳደር ከሆን፣ አዎ፣ በትክክል የአሜሪካ መንግሥት የንግግሮቹን መድረኮች እንዲያመቻች የህወሀት አመራር እንዲጠይቅ መክረዋል። የተገላቢጦሹስ ሳይሆንም ስለምን፣ እርስዎ ይህንኑ ምክር ሁኔታዎች የባሰ ከመበላሸታቸው በፊት የአሜሪካ መንግሥት ተነሳሽነቱን እንዲወስድ አይለግሱም? አሁን ያንን እንዲያደርጉ እያሳሰብኩ ነው። በምን መንገድ ነው ያንን እያደረጉ ያሉት አምባሳደር? በተከታታይ አነጋግራቸዋለሁ። የአምባሳደር ያማሞቶ ጥሩ ጓደኛም ነኝ። እናም በየጊዜው እንነጋግራለን። እና ዩናይትድ ስቴትስ ይህንን ተነሳሽነት የምትወስድ ይመስሎታል? የማይቻል ነገር አይደለም። ሊያደርጉት ይችላሉ። የሚሰራ ፍሬ የሚኖረው ይመስልዎታል? ዩናይትድ ስቴትስ እንደ አደራዳሪ መተኪያ የሌላት አይደለችም። ሌሎችም አማራጮች አሉ። የተባበሩት መንግሥታት ድርጅት አለ። ይሁን እንጂ የኢትዮጵያን ታሪክና ወደ ሁለተኛው የዓለም ጦርነት ጊዜ ዘልቆ የሚሄደውን ከዩናይትድ ስቴትስ ጋር ያላትን ግንኙነት ግምት ውስጥ ካስገባን የዩናይትድ ስቴትስ ጣልቃ መግባት አሳማኝ ይሆናል። ዩናይትድ ስቴትስ በኢትዮጵያ ላይ ምን አቅም አላት ብለው ያስባሉ? በእርግጥ ብዙም አቅም የላትም። ዩናይትድ ስቴትስ ወታደራዊ ድጋፍ ትሰጣለች። ዩናይትድ ስቴትስ ለረሃብ ማስወገጃ እርዳታ ትሰጣለች። ሰብአዊ ልገሳ ታደርጋለች። ዩናይትድ ስቴትስ ጨርሶ የማታደርገው አንድ ነገር ቢኖር አስፈላጊ ሆኖ በተገኘ ጊዜ ሰብአዊ እርዳታን መከልከልን ነው። ስለዚህ ዩናይትድ ስቴትስ ብዙ አቅም አላት ብዬ አላስብም። በጥሩ ወዳጆች መካከል ሊኖር የሚችል የሞራል ግፊት ብቻ ነው የሚኖራት። ቻይናውያኑስ በእንዲህ አይነት ሁኔታ ውስጥ ሊያደርጉ የሚችሉት ነገር ያለ ይመስሎታል? በእርግጥ የቻይናኑ እጅ ኢትዮጵያ ውስጥ በጉልህ አለ። ሆኖም ግን እነርሱ አፍሪካ ውስጥ በሀገሮች የውስጥ ጉዳዮች ጣልቃ አይገቡም። ቻይና ዚምባብዌ ውስጥ በቅርቡ ሙጋቤ ሲወገዱ ጣልቃ ገብታ ሊሆን ይችላል። በአጠቃላይ ግን ከሀገሮች ፖለቲካ ጉዳዮች መራቅን ነው የሚመርጡት። ሥራቸውን ያከናውናሉ፣ መዋለ ንዋያቸው ላይ ያተኩራሉ፣ ይነግዳሉ። ፖለቲካ ውስጥ አይገቡም። የቀድሞው ፕሬዝደንት ኦባማ ፕሬዝደንት ሳሉ ወደ ኢትዮጵያ ሄደው በነበረ ጊዜ የኢትዮጵያ መንግሥት በዲሞክራሲያዊ መንገድ የተመረጠ ነው ብለው በመናገራቸው ብዙ የፖለቲካ ተንታኞች፣ አክቲቪስቶች፣ ፖለቲከኞች በተለይ ተቃዋሚዎች በብዙ አዝነውባቸዋል። እርስዎ ምን ያስባሉ? አየህ፣ ፕሬዝደንት ኦባማ በጣም ግልጽ ሰው ናቸው። እንደሚመስለኝ መግለጫ የሰጧቸው ሰዎች እውነት ያልሆነ ነገር ነግረዋቸዋል። ምክንያቱም የተናገሩት ነገር ጨርሶ እውነት አይደለም። ፓርላማ መቶ በመቶ በአንድ ፓርቲ አባላት ሊያዝ አይችልም። እንዲህ አይነቱ ነገር ዲሞክራሲያዊ ሊሆንም አይችልም። ስለዚህ አንድም የተሳሳተ መረጃ ሰጥተዋቸዋል፣ አሊያም ተሳስተዋል። እርሶ ይህንን ሐሳቡን አምባሳደር ኮህን በማንኛውም መንገድም ይሁን ዘዴ ለፕሬዚደንቱ አሳውቀዋል ወይም እንዲደርሳቸው አድርገዋል? Well, I, I spoke to State Department people. በወቅቱ ከውጭ ጉዳይ መስሪያ ቤቱ ሰዎች ጋር ተነጋግሬ ነበር። ያ ስህተት እንደነበረ ተቀብለዋል። ፕሬዚደንቱ ግን ተሳስቻለሁም አላሉም ይቅርታም አልጠየቁም፣ እኔ እስከማውቀው አላደረጉም። ሁኔታዎች ወደ ቀና መንገድ እንዲገቡ ለማድረግ የኢትዮጵያ መንግሥት አጋሮቹ ሊያደርጓቸው የሚገቡ ናቸው የሚሏቸው ሐሳቦች አሉ። እኔ እንደሚመስለኝ ኢትዮጵያ ሰፊ ተስፋ ያላት አገር ነች። ድንቅ ሀብቶች አሏት። ድንቅ የሆነ ታላቅ ሕዝብ አላት። ስለዚህ ብሔራዊ ዕርቅ ከተፈጠረ ኢንቨስትመንቶች ገብተው ከፈሰሱባት የሥራ ዕድሎች ይበዛሉ፣ ብሩህ መጻዒ ተስፋም ይኖራታል። አሁን ያለ ሁኔታ ከቀጠለና እየባሰበት የሚሄድ ከሆነ ግን አዳዲስ ኢንቨስትመንቶች አይገቡም፣ ሥራ ማጣቱም እየበዛ ይሄዳል። ጉስቁልናና ተስፋ መቁረጥም ይሰፋል። ስለዚህ ትክክለኛውን ነገር ለማድረግ አሁን ትክክለኛው ጊዜ ይመስለኛል። ብሔራዊ እርቅ መውረድ አለ። ሚስተር ሄርማን ኮህን የዩናይትድ ስቴትስ የቀድሞ አምባሳደርና ረዳት ሚኒስትር፣ ለጊዜው በጣም አመሰግናለሁ። እሺ፣ ለኢትዮጵያም መልካም እድል እመኛለሁ። ከኢትዮጵያ መንግሥት ወይም ከገዢው ኢህአደግና ከህወሀትም ባለሥልጣናት ስለዚህ የአምባሳደር ሄርማን ኮህን ሐሳብ የሚሉት እንዳለ ለመጠየቅ ተከታታይ ሙከራዎችን እያደረግኩኝ ነው። ለእንደዚህ አይነት ክሶች መንግሥቱ አዘውትሮ ማስተባበያዎችን እንደሚሰጥ ይታወቃል። ለማንኛውም ግን ሕዝባዊ ወያነ ሐርነት ትግራይ በቅርቡ ለተራዘሙ ሳምንታት ተቀምጦ አድርጌዋለሁ ካለው ጥልቀት ያለው ግምገማ በኋላ ችግሮቼ የሚላቸውን ጉዳዮች አንጥሮ ማውጣቱን መግለጹና በፓርቲው የአመራር መዋቅሮች ውስጥ ከሊቀመንበር ለውጥ አንስቶ የሥራ አስፈጻሚና የማዕከላዊ ኮሚቴዎች አባላት የነበሩ ሰዎችን እስከ ማገድ የደረሰ እርምጃ ወስዷል። ኢህአደግም ሰሞኑን እንዲሁ ግምገማ ተቀምጦ ጥልቀት ያለውን ውይይት እያካሄደ መሆኑን መግለጹ ይታወቃል። አድማጮች፣ ሲቀናበር የቆየው የዕለቱ አብይ ርዕስ ዘገባ አሁን ደርሶናል። ወደዚያ እናልፋለን። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተውን ግጭት ተከትሎ የተፈናቀሉ ዜጎችን ለመደገፍ የበኩላቸውን እያደረጉ መሆኑን የኢትዮጵያ ቀይ መስቀል ማህበርና ዓለም አቀፉ የቀይ መስቀል ኮሚቴ አስታውቀዋል። በድርቅና በዝናብ እጥረት ምክንያት አስቸጋሪ የነበረው የዜጎች ኑሮ በግጭቱ ምክንያት ይበልጡን ተወሳስበዋል ሲሉ የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ተጠሪ ተናግረዋል። እስክንድር ፍሬው ተጨማሪ ዘገባ አስተላልፏል። የኢትዮጵያ ቀይ መስቀል ማህበርና የዓለም አቀፉ ቀይ መስቀል ኮሚቴ ዛሬ በጋራ የሰጡት ጋዜጣዊ መግለጫ በዋናነት ከኦሮሚያና ሶማሌ ክልል የተፈናቀሉ ዜጎችን ለመደገፍ እያደረጉ ያሉት ጥረት የተብራራበት ነው። በሁለቱ ክልሎች አዋሳኝ ወረዳዎች የተከሰተውን ግጭት ተከትሎ የተፈናቀሉ ዜጎችን ለመደገፍ በጎ ፈቃደኞችንና አምቡላንሶችን አስተማርተው አስተዋጽኦ እያደረጉ መሆናቸውን ነው የኢትዮጵያ ቀይ መስቀል ማህበር ዋና ጸሐፊ ወይዘሮ ፍሬ ህይወት ወርቁ ያብራሩት። እርሳቸው እንዳሉት የመጀመሪያ ደረጃ የሕክምና እርዳታ፣ የመጠለያ፣ የምግብና የመኝታ አገልግሎት እንደዚሁም የተጠፋፉ ቤተሰቦችን ማገናኘት ደግሞ ከተደረጉት ድጋፎች መካከል ይጠቀሳሉ። ቁጥር በመጥቀስም ይሄን ነው አስረድተዋል። እስካሁን በምግብ ና ምግብ ነክ ያልሆኑ ቁሳቁስ ለ31885 የኦሮሚያና የሶማሊያ አባወራዎች ወይም ለ159425 ሰዎች የገንዘብ ግምቱ ብር 76 ሚሊዮን 483 የሚሆን ድጋፍ ተደርጓል። መፈናቀሉ ከተጀመረ ጀምሮ 318 ሰዎች የአምቡላንስ አገልግሎት አግኝተዋል። 530 የሚሆኑት ደግሞ የመጀመሪያ ሕክምና እርዳታ ተጠቃሚ ሆነዋል። 64 በጎ ፈቃደኞቻችን ከዘጠኝ አምቡላንሶች ጋር በዚህ ተግባር ላይ ነገሮች እስኪረጋጉ ድረስ የሀያ አራት ሰዓት አገልግሎት ሰጥተዋል። አሁንም ግን አገልግሎት በመስጠት ላይ ይገኛሉ። ሁለት መቶ ሀያ ሰባት የሚሆኑ የህብረተሰብ አካላት ልጆች፣ እናቶች፣ ሚስት፣ ባል የተጠፋፉ የማገናኘት ተግባር ተፈጽሟል። በዚህ ሁኔታ ላይ እያለን ማለት ነው። የአምቡላንስ አገልግሎት ካገኙት ውስጥ ሀምሳዎቹ ነፍሰ ጡር እናቶች ስለነበሩ ወደ ሆስፒታል ተወስደው በሰላም እንዲገላገሉ ተደርጓል። ተፈናቅለው በሚጓጓዙበት ጊዜ ማለት ነው። ዓለም አቀፉ የቀይ መስቀል ኮሚቴም ምግብ ነክ ላልሆኑ ቁሳቁሶችና ሌሎች ተጓዳኝ አገልግሎቶች ከ30 ሚሊዮን ብር በላይ ድጋፍ ማድረጉን አስታውቋል። የኮሚቴው የኢትዮጵያ ተጠሪ ጄምስ ሬይኖልድስ ለአሜሪካ ድምፅ እንዳሉትም በዚያ ያለው ሁኔታ እጅግ አሳሳቢ ነው። የሚያሳስበን ነገር ምንድን ነው? ባለፉት ሁለት ወራት ሁኔታው ይበልጥ ተባብሷል። የበለጠ ቁጥር ያላቸው ሰዎች ተፈናቅለዋል። በሳምንቱ መጨረሻም በርካታ ሰዎች ተገድለዋል። ያለኛ በከፍተኛ ሁኔታ ያሳስበናል። Things are very difficult there, and I think also what's, what's difficult for those people who are displaced is the uncertainty... የተፈናቀሉትን በተመለከተ በዋናነት የሚያሳስበን ይህ ነው። የበለጡ ሰዎች እንደማይፈናቀሉ ተስፋ እናደርጋለን። ሌሎች ሰዎች እንደዚሁ በመጠለያዎች ወይም በማከማቻ ማዕከላት እንዳይቀመጡ ለማድረግ ቁልፉ ነገር ይህ ነው። ቦታም አሳሳቢ ነገር ነው። የሚያስፈልጉን ግብአቶች ሁሉ የሉንም። በቻል ነው መጠን ግን ምላሽ ለመስጠት እየሞከርን ነው። በአካባቢው የሚታየው የዝናብ እጥረትና ድርቅ ሁኔታዎችን ይበልጥ አስቸጋሪ እንዳደረጋቸውም ነው ጄምስ ሬኖልድስ የተናገሩት። የበለጠ የምንሰራባቸው አካባቢዎች ምስራቅና ምዕራብ ሐረርጌ፣ በድርቅ በጣም ከተጠቁት አካባቢዎች መካከል ባይሆኑም፣ በግልጽ ግን ተጠቅተዋል። እስከ እንደ አውሮፓውያን ዘመን አቆጣጠር 2015 አንስቶ እስካሁን ድርቅ የለባቸውም በሚባለው ዓመታትም ብዙም ዝናብ የማያገኝ አካባቢ ነው። ድርቅ በሚከሰትባቸው ዓመታት ደግሞ ይህ ይባባሳል እና ግብአቶች፣ ለመሬት ለውሃ አቅርቦት የሚካሄዱ ፉክክሮች አሉ። ይህ የግጭቱን ሁኔታ ካባባሱት ምክንያቶች አንዱ ሊሆን ይችላል። ሁልጊዜም በዚህ እርግጠኛ መሆን ግን አይቻልም። ነገር ግን ያ አንዱ ምክንያት ይመስለኛል። የተፈጠረውን ግጭት ለመፍታትና ተጨማሪ ጉዳቶችን ለማስቀረት የሚመለከታቸው አካላት ሁሉ የበኩላቸውን እንደሚያደርጉም የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ተጠሪ ተስፋቸውን ገልጸዋል። እንደ ገለልተኛ የሰብአዊ መብት ድርጅት ግጭት አፈታት የዓለም አቀፉ ቀይ መስቀል ኮሚቴ ጉዳይ አይደለም። ነገር ግን የሚያሳስቡን ነገሮች አሉ እና አዲስ መፈናቀል እንዳይኖር ለመከላከል በሳምንቱ መጨረሻ ያየናቸው ነገሮችንም ለመከላከል መደረግ ያለበት እንደሚደረግ ተስፋ እናደርጋለን። ይህ ግን የእኛ ሥራ አይደለም። ነገር ግን ሌሎች የሚመለከታቸው አካላት ሁሉ ማኅበረሰቡ፣ የአገር ሽማግሌው፣ የሃይማኖት መሪዎች፣ የቀበሌና የወረዳ አስተዳዳሪዎች እንደዚሁም ፖሊስና የጸጥታ ኃይሎችን የመሳሰሉት አካላት በጋራ ሆነው በፍጥነት መንቀሳቀስ አለባቸው። የኢትዮጵያ ቀይ መስቀል ማህበርና የዓለም አቀፉ ቀይ መስቀል ኮሚቴ ኃላፊዎች በዚሁ ጋዜጣዊ መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ በመቀሌ ከተማ የጤፍ ዱቄት ከኖራ ጋር ደባልቆ ለማረሚያ ቤት በማቅረብ የተጠረጠረ ነጋዴ በቁጥጥር ስር መዋሉ ታውቋል። ዱቄቱን በመፍጨት የተባበሩ ሁለት ወፍጮ ቤቶችን መዘጋታቸው ታውቋል። ዓለም ፍስሐ ከመቀሌ ዘገባውን ልኮልናል። ታኅሳስ 8 ቀን 2010 ዓ.ም ያልተለመደ ቆሻሻ መንገድ ላይ ሲያልፉ የተመለከቱ ሰዎች በዘጠኝ ጥቆማ ከመቀሌ ማረሚያ ቤት የተደፋ መሆኑን አረጋግጫሉ። የመቀሌ ከተማ ማረሚያ ቤት ለታራሚዎች እንጀራ የሚያቀርቡ ነጋዴዎች ጨረታ አወዳድረዋል። በውድድሩ አቶ ሜሮን የተባለ ነጋዴ ከጓደኛው ጋር አሸናፊ መሆን ታውቋል። ነጋዴዎች ታህሳስ 6 ቀን 2010 ዓ.ም እንደተለመደው በርከት ያለ ሊጥ በማቅረብ ለእንጀራ እንዲዘጋጅ አድርገዋል። ይህ በ17 ትላልቅ ጎማዎች የተዘጋጀ ሊጥ ከኖራ የተደባለቀ መሆኑን ተጠረጠረ። የማረሚያ ቤቱ የሕክምና ባለሙያ እና የሚመለከታቸው አካላት በተገኝበት እንዲደፋ ተወሰነ። ይህ በ17 ትላልቅ ጎማዎች የተሞላ ሊጥ በመቀለ የጥራት አገልግሎት መኪናዎች ተጭኖ በሁለት ቦታዎች ተደፋ። አቶ ሜሮን በየጊዜው ይህንን ያህል ሊጥ የሚያቀሩት በወፍጮ ቤት እየፈጩት ሲሆን ለዚህ ተግባር የዋሉ እንዳ ማርያም፣ ድሃና አድሃ የሚገኙ ሁለት ወፍጮ ቤቶች እንዲዘጉ ተደርገዋል። ይህ ጤፍ እና ኖራ ደባልቆ ያቀረቡ ነጋዴ አቶ ሜሮንና የወፍጮ ቤት ሰራተኞች በቁጥር ስር ውለዋል። የአቶ ሜሮን ጓደኛ ግን እስካሁን በቁጥር ስር አሏለም፣ ማንነቱም አልተገለጠም። ይህ እንዳለ ሆኖ ኖራ ተደባልቆበታል የተባለ ሌድ ለተሻለ ምርመራና ተጨማሪ ማብራሪያ በአይደር ሪፈራል ሆስፒታል ባለሙያ ታጅቦ ወደ ፌዴራል መላኩ ተገልጠዋል። አድማጮች የፕሮግራም ማሳሰብ ያለን፣ በነገ ዕለት በወቅቱ የኢትዮጵያ ሁኔታ ላይ እንግዶች ጋብዘን እናወያያለን። እነሱም አቶ ሙላቱ ገመቹ፣ አቶ ልደቱ አያሌውና ዶክተር መሃሪ ረዳ ይሆናሉ። አሁን አድማጮች ከመሰናበታችን በፊት ማጠቃለያ ዜናውን ላሰማ። በምስራቅ ሐረርጌ ዞን ጉሚ ቦርደዴ የተባለ ወረዳ ኦቦንሳ ቀበሌ ገበሬ ማህበር ውስጥ ከሶማሌ ክልል የመጣ ልዩ ኃይል ዛሬ ጠዋት ጥቃት አድርሶ የስድስት ሰዎች ሕይወት ማጥፋቱን ነዋሪዎችና የወረዳ ባለስልጣናት ገለጹ። የደቡብ ሱዳን መንግስትና የሽምቅ ተዋጊዎቹ ቡድን አዲስ የተኩስ አቁም ውል ተፈራርመዋል። ስምምነቱ የተደረሰው ኢትዮጵያ ውስጥ ሲሆን በ2015 እንደ ኤሮፓውያን አቆጣጠር በከፍተኛ ደረጃ በተደረገ ስብሰባ የተደረሰውን የሰላም ስምምነት ለማንቀሳቀስ መሆኑ ታውቋል። የአፍሪካ ህብረት የሶማሊያ ተልእኮ አሚሶም የአልሸባብ ታጣቂዎችን ድል ለመምታትና የሀገሪቱን ጸጥታ ጉዳይ ለሶማሊያ ብሔራዊ የጦር ሰራዊት ለማስረከብ በአስቸኳይ የሚያስተማምን የገንዘብ ድጋፍ ያስፈልገናል ሲል ተናገረ። የአሚሶም አዛዥ ፍራንሲስኮ ማዴራ ናቸው ይህን የጠየቁት። በቅርቡ ከስልጣናቸው የተሰናበቱት የዚምባብዌ ፕሬዚደንት ሮበርት ሙጋቤ ከየሁዳዱ ካባረሯቸው ነጮቹ ገበሬዎች መካከል የመጀመሪያው ትናንት ሐሙስ መመለሳቸው ተነገረ። ሮበርት ስማርት ይባላሉ። ኮንጎ ዲሞክራሲያዊት ሪፑብሊክ ኢቱሪ ክፍለ ሀገር ውስጥ በተለያዩ ማህበረሰቦች መካከል ብጥብጥ አገርሽቷልና ሸሽቶ በሺ የተቆጠረ ህዝብ መሰደዱን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተናገረ። ዩናይትድ ስቴትስ ኢየሩሳሌምን በእስራኤል ዋና ከተማነት በመቀበል እውቅና ሰጥታ ኤምባሲዋን ወደዚያው ለማዛወር የደረሰችበትን አቋም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በከፍተኛ የድምፅ ብልጫ የተቃውሞ ውሳኔ አሳልፎበታል። አፍጋኒስታን ደቡባዊዋ ካንዳሃር ክፍለ ሀገር ውስጥ ዛሬ አርብ ማለዳ አንድ አጥፍቶ ጠፊ ቦምብ አፈንድቶ ቢያንስ ስድስት ፖሊሶች ገደለ፣ ሌሎች አስር ሰዎች ማቁሰሉን የሀገሪቱ ባለስልጣናት አስታወቁ። ታሊባን እኔ ነኝ ይህን ያረኩ ሲል ለጥቃቱ ኃላፊነት ወስዷል። በኢራን የሚደገፉት የየመን ሁቲ አማጽያን በዚህ ሳምንት በሳውዲ አረቢያ ንጉሳዊ ቤተ መንግስት ላይ በተወንጫፊ ሚሳይል ያደረሱትን ጥቃት ዋይት ሀውስ አጥብቆ አውግዞታል። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ ሰለሞን ክፍሌና ቆንጂት ታየነን በዚሁ እንሰናበታችኋለን። ነገ አርብ በተለመደው ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ነገ አርብ ሳይሆን ነገ ቅዳሜ ከልዩልዩታ ነገ ቅዳሜ። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።